ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። እንደምን አላችሁ የተወደዳችሁ የአድቬንቲስት ዓለም አቀፍ ሬዲዮ አድማጮች! ይህ ተስፋን ይዞ ወደ እናንተ የሚደርሰው ዓለም አቀፍ የአድቬንቲስት ሬዲዮ ነው። ዛሬም እንደተለመደው የዕለቱን የመጽሐፍ ቅዱስ ጥናት ይዘን ወደ እናንተ ደርሰናል። በሚኖረን ጊዜ እጅግ እንደምትባረኩ በማመን ወደ ዝግጅታችን እናመራለን። የዕለቱ የመጽሐፍ ቅዱስ ጥናት ታላቁ ተጋድሎ። አዘጋጅ ማርክ ፊሌ፣ ትርጉም ዘላለም አስበስ። ታላቁ ተጋድሎ የመጽሐፍ ቅዱስ መልእክት አቤት፣ ጭብጥ ምንድን ነው ተብሎ ቢጠየቁ መልሶ ምን ይሆናል? ኢየሱስ፣ የድህንነት ዕቅድ፣ መስቀሉ ሶስቱም በትክክል መልስ መሆን ይችላሉ። ሆኖም እነዚህ ሶስት ወሳኝ ርዕሰ ጉዳዮች ሁሉን አቀፍ በሆነው ታላቁ ተጋድለው ይበልጥ ተገልጠዋል። ይህ ጭብጥ ከዘፍጥረት አንስቶ እስከ ራእይ ባሉት የመጽሐፍ ቅዱስ መልእክቶች በስፋት ተዋስተዋል። በዚህ የሩብ ዓመት የመጽሐፍ ቅዱስ ጥናታችን ይህን ወሳኝ የመጨረሻ ዘመን ርዕስ በየቀኑ አብረን እናጠናለን። በሚኖረን ጊዜ የእግዚአብሔር መንፈስ ያስተምረን ዘንድ ጸሎታችን ነው። እንደምን ሰነበታችሁ ውድ አድማጮቻችን፣ ይህ የዓለም አቀፉ የአድቬንቲስት ሬዲዮ የአማርኛ ቋንቋ ስርጭታችን ነው። ውጭ አድማጮቻችን በየሳምንቱ የምናቀርበው የመጽሐፍ ቅዱስ ጥናታችን ዛሬም ይቀጥላል። በዚህኛው ሩብ ዓመት መርሃ ግብራችን ታላቁ ተጋድሎ በሚል ርዕስ የጀመርነውን ጥናት ሁለተኛ ክፍል ነው ይዘን የቀረብ ነው። አድማጮቻችን፣ ዛሬ አብረውኝ ያሉትን ተወያዮች ላስተዋውቃችሁና ወደ ውይይታችን እንገባለን። ዶክተር ኢማኑኤል እንዲሁም ደግሞ ፓስተር ቴዲ ከኔጋ ውይይት የሚካፈል ይሆናል እኔም ፕሮግራሙን ይዤ የቀረብኩላችሁ ወንድማችሁ ሙሉን ነኝ። በቴክኒክ ቁጥጥሩ ደግሞ ወንድማችን ኢራና አብሮን የሚቆይ ይሆናል። በቆይታችን ሁሉ የእግዚአብሔር መንፈስ ጊዜውን እንዲወስድና አይምሯችን እንዲከፍት ፓስተር ቴድሮስ ጸሎት ያደርግልናል። እንጸልይ። ቅዱስና ቸር ሩሩና ፈቃሪ ሆን ሰማይ አባታችንና መድኃኒታችን ሆይ እናመሰግናለን እንደገና ደግሞ ቃልህን ከፍተን የምናጠናበትን ይህን ጊዜ ስለሰጠህን ተመስገን። እዚህ በስቱዲዮ ያለነውንና በየቤታቸው ይህንን ፕሮግራም የሚከታተሉትን ወንድም እህቶችን ሁላችንንም እንድትባርከን እንለምንሃለን። ጊዜውን ሁሉ ለአንተ አሳልፈህ እንሰጣለን። በክርስቶስ ኢየሱስ ስም አሜን። እግዚአብሔር ይባርክ ፓስተር። እንግዲህ ውድ አድማጮቻችን፣ ሳምንት ታላቁ ተጋድሎ የጀመረው በሰማይ እንደነበረ ያ ተጋድሎ ደግሞ ወደ ምድር እንደቀጠለ ያየንበትን ክፍል ነበር ያጠና ነው። ዛሬ ደግሞ በትንቢተ ኢሳያስ 41 10 እንደዚህ ይላል፣ እኔ ከአንተ ጋር ነኝና አትፍራ፣ አምላክህ ነኝና አትደንግጥ፣ አበረታሃለው፣ እረዳሃለው፣ በጽድቄም ቀኝ እጄ ደግፌ እይዝሃለሁ ይላል። እንግዲህ ውድ አድማጮቻችን አዳኛችን ጌታችን ኢየሱስ ክርስቶስ የምድሩን ተልዕኮ ጨርሶ ወደ ሰማይ በሚሄድበት አካባቢ ኦልሞስት ወደ መጨረሻው አካባቢ ላይ አንድ የሚደንቅ አስገራሚ ትንቢት ተናግሮ ነበር ያም የተናገረው ምንድን ነው የሚለው ይህን ሁሉ ታያላችሁ እውነት እላችኋለሁ ድንጋይ በድንጋይ ላይ ተከቦ የምታዩት ሳይፈርስ እንዲሁ እንዳለ የሚቀር አንድ ድንጋይ እንኳ አይኖርም ይላል ማቴዎስ 24 ሁለት ላይ አሁን በዚህ አነጋገሩ ክርስቶስ ይህን መልእክት ሲያስተላልፍ ሐዋርያቶቹ ግራ ተጋብተው ባለበት ሰዓት ነው። እንግዲህ ከመገለጡ አስቀድሞ የሚከሰቱ ነገሮችን አካቶ የተናገረው። ታዲያ ይሄ ጌታችን የሱስ ክርስቶስ ይህን የተናገረበት ሰዓት ላይ ኢየሩሳሌምን ወደ ታች እያየ ነበር ይህን ትንቢት የተናገረው። እንግዲህ ዶክተር ሉቃስ 19፡41-44ም ባለው ላይ ወደዛ ሲቀርብም ሳለ ከተማይቱን አይቶ አለቀሰላት እንዲህ እያለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳ ብታውቂ አሁን ከአይንሽ ተሰውሯል ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል ይከቡሻልም በየበኩሉም ያስጨንቁሻል ከዚም ወደ መጨረሻ ቅድም ያለውን ድንጋይ በድንጋይ ላይ አይተውም የመጎብኘትሽን ዘመን አላወቅሽምና ብሎ የተናገረው ሀሳብ ላይ ነው የምንሄደው። እስቲ ዶክተር፣ የዚህ የታላቁ ተጋድሎን ከዚህ ትንቢት ጋር እንዴት ነው ኢየሱስ የተናገረው ጋር ልናያይዝ የምንችለው? ደግሞስ በዚህ ትንቢት ውስጥ የእግዚአብሔርን ጥበቃስ በኋላ ላይ እንዴት ነው ማሳየት የምንችለው? እንግዲህ እግዚአብሔር መዳንን ለዓለም ሕዝብ ሊያመጣበት የፈለገው የእስራኤልን ሕዝብ በመጠቀም ነበርና ክርስቶስ ኢየሱስም የመጣው ከእነርሱ ውስጥ ነበር። ይህንን ታላቁን ተጋድሎ ድል የሚያደርገው እውነት ሰይጣን ለዘላለም በሰማይም ይሁን በምድር እድል ፈንታ እንዳይኖር የሚያደርገው የክርስቶስ ኢየሱስ ወደዚህ ምድር መምጣት፣ መወለድና መሞት ነበር። አሁን ይህንን የመጣላቸውን ድል ግን እስራኤላውያን እንደሚገባ አልጠቀሙበትም ነበር። መጽሐፍ ቅዱስ ስለ እርሱ ሲናገር ወደ ወገኖቹም መጣ፣ ወደ ወገኖቹም አልተቀበሉትም በማለት ይነግረናል። ና ክርስቶስ ኢየሱስ በተደጋጋሚ ወደ ተለያዩ የእስራኤል ክፍሎች ውስጥ እየሄደ የዞረ እያገለግለ እያስተማረ በነበረበት የእግዚአብሔር መንግስት ቀርባለች ና ንስሐ ግቡ ብሎ ጥሪ እያቀረበ በነበረበት ሰዓት ሁሉ ጊዜ የሚገጥመው ሪጀክሽን ወይም ተቃውሞ አለመቀበል ነበር። እና ለዚህም ነው አሁን ባነበብከው ጥቅስ ላይ ሲናገር የመጎብኘትሽን ወራት አላወቅሽም ብሎ ሲላቴ ነበሩ ማቴዎስ ወንጌል ምዕራፍ 23 ቁጥር 37 ላይ ደግሞ እንደዚህ አለ። ኢየሩሳሌም፣ ኢየሩሳሌም ዶሮ ጫጩቶቿን በክንፎቿ ስር እንደምትሰበስብ ልጆችሽን ለመሰብሰብ ስንት ጊዜ ፈለግኩ፣ እናንተ ግን ፈቃደኛ አልሆናችሁም። እነሆ ቤታችሁ ወና ሆኖ ይቀርላችኋል ብሎ የሚከሰተውን ነገር ሲነግራቸው እናያለን። የቀረበላቸውን የመዳንን የቀረበላቸውን የመዳንን ጥሪ እየተቀበሉ ስላለበር እየገፉ ስለነበረ ክርስቶስ ኢየሱስ በተደጋጋሚ ወደ ራሱ ሊያበጣቸው ሲሞክር እነሱ ግን አልፈልግም ከማለታቸው የተነሳ የሚደርስባቸውን ነገር እየተናገረ ሲያስጠነቅቃቸው እና ያለን በሉቃስ ላይ ከተማቸው እንደምትከበብ፣ ከዛም አልፎ ደግሞ ብዙዎች እንደሚሞቱ ሉቃስ ወንጌል ምዕራፍ 19 አሁን ያነበብከው ላይ ቁጥር አርባ ሶስት እናነብ። ጠላቶችሽ በዙሪያሽ ቅጥርን ይሰራሉ፣ ወይም ይከቡሻል ከሁሉም አቅጣጫ ብሎ ሲናገር እናያለን። ያለን ከዛ ወደ መሬት ይፈጠፍጣሉ፣ ልጆችንም ሁሉ ያጋጫሉ ብሎ ሲናገር እናያለንና የሚመጣውን ነገር ይሄ አሳዛኝ የሆነውን ነገር በግልጽ ክርስቶስ ሲነግራቸው እንደነበር እናያለን እና ሊስብ በብዙ ጊዜ ሞከረ። ወደ ራሱ ሊያመጣ ሞከረ እና ነገር ግን ይህንን በማይቀበሉበት ጊዜ ይህንን አልፈልግም በሚንበሉበት ክርስቶስን ሪጀክት በሚያደርጉበት ጊዜ ሊመጣ ያለውን ጥፋት ግን እየነገረ ሲያስጠነቅቃቸው እንዳለ እናያለን። መጽሐፍ ቅዱስ እኛንም ቢሆን አይዋሸንም። የክርስቶስ እንድንሆን የመዳንን መንገድ እንድንቀበል ከሚመጣው ቁጣ እንድንድን በተደጋጋሚ የፍቅር ጥሪ ያቀርብልናል። ያንን ግን አንፈልግም ብለን በምንሄድበት ጊዜ የሚመጣውን ነገር ደግሞ መጽሐፍ ቅዱስ ሳይደብቅ እንደሚነግረን እናያለን። ስለዚህ እስራኤላውያን ክርስቶስን አለመፈለጋቸውን በተለይ ክርስቶስን ስቀለው ስቀለው በማለት ከገለጡ በኋላ እንግዲህ በሮም አገዛዝ ስር ነበሩ እና ያ የሮም አገዛዝ በነርሱ ላይ እየከበደች እንደመጣች እናያለን። ታሪክ ሲናገር ሳለ ለሮማውያን እስራኤላውያን እጅግ አስቸጋሪ ሕዝቦች ነበሩ። ምክንያቱም እንደ ሌሎቹ ሰጥለጥ ብለው የሚገዙ አልነበሩም። አመፅ በተደጋጋሚ ነበር። ብዙውን ጊዜ የሆነ የአመፅ እንቅስቃሴ ይነሳል፣ ከዛ በኋላ መጥተው እሱን በኃይል ያበርዱ ነበር እና እንደዚህ አይነት እንቅስቃሴዎች እጅግ በጣም እየበዙ ነበር እና ከዛ በኋላ በስተመጨረሻ ላይ የሮም ጄኔራል የነበረው ታይተስ ፈጽሞ ኢየሩሳሌምን ለማጥፋት እንደተነሳ ታሪክ ይነግረናል። ነገር ግን ክርስቶስ ኢየሱስ ይሄ ሊመጣ ያለውን ነገር ተናግሮ ብቻ አላበቃም። በዛውም አንድ ማስጠንቀቂያ ትቶላቸው ነበር። ማቴዎስ ወንጌል ምዕራፍ 24 ቁጥር 15 ላይ ሄደን ስናይ፣ ሳለ እንደዚህ አላቸው፣ ለሚሰሙት ለነበሩ ሰዎች እንግዲህ በነቢዩ በዳንኤል የተነገረው የጥፋት ርኩሰት በተቀደሰው ስፍራ ቆመው ስታዩ፣ አንባቢው ያስተውል በዚያን ጊዜ በይሁዳ የሚገኙ ወደ ተራራዎች ይሸሹ። በቤቱ ጣራ ላይ የሚገኝ ማንም ሰው እቃውን ከቤቱ ለማምጣት አይውረድ። በእርሻ ቦታ የሚገኝ ማንም ሰው ልብሱን ለመውሰድ አይመለስ። በእነዚያ ቀናት ለነፍሰ ጡሮቹና ለሚያጠቡ ወዮላቸው። እንግዲህ ሽሽታችሁ በክረምት ወይም በሰንበት ቀን እንዳይሆን ጸልዩ ብሎ ማስጠንቀቂያ ሰጥቷቸው ነበርና፣ የሚሸሹበት ጊዜ እንደሚመጣ የሆነ ጥፋት በሚመጣበት ጊዜ ቅድምም እንዳነበብ ነው፣ እየተከበበች ባለችበት ሰዓት ላይ ከዛ ቦታ ወጥተው እንዲሸሹ ክርስቶስ ኢየሱስ ይሰሙት ለነበሩት ማስጠንቀቂያ ሰጥቶ እንደነበር መጽሐፍ ቅዱሳችን ይነግረናል። ከዛ ወደ ኋላ መለስ ብለን ታሪክን ስንመለከት ኢንፋክት የተፈጠረው ይህ ነበር። ወደ ሰባ ዓመተ ምህረት አካባቢ እንዳልኩት የሮም መንግስት ወይም የሮም ጀነራል የነበረው ያችን ኢየሩሳሌምን ለማጥፋት ከመጣ ዙሪያዋን ከቧት ከነበረ በኋላ ድንገት ባልታወቀ ምክንያት ወደ ኋላ እንደሸሸ ታሪክ ይነግረናልና የዚህን ጊዜ እንደውም የይሁዳ ወታደሮች ገፍተው ያንን የሮምን ወታደሮች ሁሉ ወደኋላ መልሰው አሸነፍን ብለው እስከ ማለት የደረሱበት ጊዜ ነበር። ነገር ግን ክርስቲያኖች ለነበሩት ልክ ክርስቶስ ኢየሱስ የነገራቸው ማስጠንቀቂያ የተፈጸመበት ጊዜ ነበር። ትከበባለች፣ አላቸው። በጊዜው ተከባ ነበር። ከዛ የዛን ጊዜ ሽሽት እንደሚጀምር ነግሯቸው ነበር። ስለዚህ ያንን የክርስቶስን ማስጠንቀቂያ የሰሙት በፍጥነት ከዛ ከኢየሩሳሌም ለቀው ወጥተው የዮርዳኖስን ወንዝ ተሻግረው ከዛች ከተማ እንደወጡ ታሪክ ይነግረናልና ከዛ በኋላ ከጥቂት ጊዜያት በኋላ ተመልሶ ይህ የሮም ጀነራል መጣ። ኢየሩሳሌምን ቅጥሮቿን ሁሉ አፍርሶ ከተማዋን በእሳት አቃጥሎ ሙሉ በሙሉ እንደወደመች ታሪክ ሲነግረን ከዚህ ውስጥ እናያለንና በዚህ ውስጥ እግዚአብሔር ለልጆቹ ሲያደርገው የነበረውን ጥንቃቄ እናያለን እና በዚህ እንግዲህ ይህንን ታሪክ ስናነብ እግዚአብሔር እንዴት አድርጎ እንዳተረፋቸው እውነት ያንን የሰጣቸውን ማስጠንቀቂያ እሺ ስላሉ ስለሰሙ የሰሙት ሰዎች እንዴት አድርገው ከዚህ ጥፋት እንደዳኑ መጽሐፍ ቅዱስ እና ታሪክ ሲነግሩን እናያለን እና የታላቁ ተጋድሎም እውነት በዚህ ውስጥ ፍንትው ብሎ ይታያል እና ብዙ ጊዜ ሰይጣን ያሸነፈ ይመስላል፣ አይደል? ምክንያቱም ክርስትና የነበረው በዛች በኢየሩሳሌም ውስጥ ነው። ለዚህ ኢየሩሳሌም ሙሉ በሙሉ ጠፋች ማለት በጊዜው ክርስትናን አጠፋ ማለት ነው። ለዚህ ኢየሩሳሌም ስትጠፋ ሰይጣን ያሸነፈ ይመስል ነበረ። ነገር ግን እግዚአብሔር አምላክ በራሱ መንገድ የሚሰሙትን፣ ይሄ ጥሪ ለሁሉም ነው የቀረው፣ ለይቶ አይደለም ያቀረበው ክርስቶስ። ለሁሉም ጥሪው ቀርቦ ነበር ሰምተው የተከተሉት ያንን የክርስቶስን ድምፅ የሰሙት ሰዎች ግን እንደተረፉ፣ እግዚአብሔርም የእርሱ የሆኑትን እንዳስመለጥ ክርስትናና ወንጌልም በዛ ብቻ ሳይቀር ነገር ግን በሌሎች ቦታዎች እንዲሰራጭ ራሱ እግዚአብሔር አምላክ መንገድ እንደከፈተ እናያለንና፣ በዘመናት መካከል ታላቁ ተጋድሎ እንደዛ ነው። ብዙ ጊዜ ጠላት ያሸነፈ ይመስላል። በግል ሕይወታችንም አንዳንዴ አንዳንድ ዲያብሎስ ያሸነፈ ሲያሸነፈ ይመስላልና እግዚአብሔር ግን ሁሌም በእርሱ ለሚታመኑት መውጫ መንገድን እንደሚያዘጋጅላቸው መጽሐፍ ቅዱስ ያስተምረናል። እግዚአብሔር ይላል። ዶክተር በጣም በደንብ አድርገን ያስቀመጥከው እንደውም ምንድን ነው ጥፋትን ስናይ እስራኤል ሰሜንና ደቡብ ተብሎ ሲከፋፈል የላይኛው እስራኤል የተባለው ሲጠፋ ከዛ ቀጥሎ ደግሞ ይሁዳ ደግሞ ቀጥሎ ደግሞ ጠፍቶ ድጋሚ ተመልሶ የመሲሁን መምጣት እናያለን። አሁን ደግሞ መሲሁ ደግሞ በሰባ ዓመተ ምሕረት እንደሚጠፋ ተናገረ። ከዛ የዚህ ሰባ ዓመተ ምሕረት ደግሞ በሚጠፋበት ጊዜ እግዚአብሔር የይሁዳን የኢየሩሳሌም ቤተ መቅደስ ታሪክ እንዲሁም ዲሶሌት ተበትናችሁ ትቀራላችሁ የሚለው ሀሳብ እዛ ጋር እንዳበቃ ሰይጣን የታላቁን ተጋድሎ አሸነፍኩኝ መሲሁንም እንትን ካለ በኋላ አሸነፍኩኝ የሚልበት ደረጃ ላይ ሲደርስ ግን እግዚአብሔር አሁንም የእሱን የፍቅር መግለጫ የሆነውን የይሁዳንም ወይም የአይሁዳውያንንም የአሕዛብንም አንድነት ፈጥሮ ቤተ ክርስቲያን የሚባል የእግዚአብሔርን ሕዝብ እንዳቋቋመ እናያለን። እንግዲህ ፓስተር ወደ አንተ ነው ነው የሚመጣው አሁን ወደ አንተ ስመጣ ይሄ የተቋቋመው የእግዚአብሔር ሕዝብ አሁን ያ ይሁዳ የሚባለው እንደ እግዚአብሔር መንግስት ይታይ የነበረው ፈርሶ አሁን ደግሞ የእግዚአብሔር ህዝብ ተብሎ መንፈሳዊ እስራኤል የተባል ነው እኛ የተመሰረትንበትን ታሪክ ነው። እንግዲህ ወደ ሐዋርያት ዘመን የምንመለሰው በዚህ ስደት ውስጥ አሁን ዶክተር እንዳነሳው እዛ ስደት ውስጥ ብዙ ሰዎች ሞተዋል፣ ብዙ ሰዎች ተቃጥለዋል፣ ብዙ ታሪክ አለ። አሁን በአጭር ጊዜ አይበቃንም። ታዲያ በዚህ ውስጥ ግን እንዴት ነው ታማኝ መሆን የቻሉት? ታማኝነታቸውንስ እንዴት ነው ያሳዩት? ደግሞ ይሄ ታማኝነታቸው ምን እንዴት ነው ለእግዚአብሔር ወንጌል የእግዚአብሔርን ፍቅር ለመግለጽ ያስቻላቸው? ቀደም ሲል እንደተጠቀሰው እንግዲህ ሰይጣን በዚህ በታላቁ ተጋድሎ ውስጥ ቀጥታ የእግዚአብሔር ወንጌልና የእግዚአብሔር ፍቃድ እንዳይፈጸም ይህንን የተሸከሙትን ወይም ይህንን ኃላፊነት ያለባቸውን ማህበረሰብ ሲያጠቃ ነው የምንመለከተውና፣ ቅድም እንደተጠቀሰው ከፍተኛ ጥቃት ነው የደረሰባት ኢየሩሳሌም እና ብዙዎች ነው የሞቱት፣ ብዙዎች ነው የተጠፈጠፉት። ሕፃን የለም አዋቂ የለም ሴት ወንድ የለም እና በጣም ከፍተኛ እልቂት ነበረ። ቅድም እንደተጠቀሰው የክርስቶስን ምክር የተቀበሉ ሐዋርያት ግን ወጠው ነበር ሸሽተው ነበር። እና በዛች ትንሽ ኢንተርቫል ወይም አጋጣሚ የሮማውያን ባፈገፈጉ ጊዜ ወጠው ወደ ሌላ ከተማ ሄደው ብዙዎች እንደዳኑ እንመለከታለን። እና ከዛም በኋላ ቀላል አልነበረም ስደቱና መከራው። ግን ይሄ ስደትና መከራ በበዛው ቁጥር ሐዋርያት ግን ህብረታቸውን አንድነታቸውንና ፍቅራቸውን እጅግ በጣም ያጠነክሩ ነበር። በዚህ በሐዋርያ ሥራ ምዕራፍ ሁለት ላይ ቁጥር አርባ ሁለት ጀምሮ እንደዚህ ይላልና በሐዋርያትም ትምህርትና በህብረት እንጀራም በመቁረስ በጸሎት ይተጉ ነበረ ይላል። ይተጉ ነበረ። ወረድ በለን ከአርባ አራት ጀምሮ ያመኑትም ሁሉ አብረው ነበሩ። ያላቸውንም ሁሉ አንድነት አደረጉ። መሬታቸውን ጥሬታቸውን እየሸጡ ማናቸውም የሚያስፈልጋቸውን ሁሉ ይከፈሉ ነበረ። በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸው እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበረ። እግዚአብሔርም እያመኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር ይላል እና ይሄ ስደት ይሄ መከራ እና ይሄ የደረሰባቸው ነገር ጨርሶ ሊያቆማቸው እንዳልቻለ እና ዕለት ዕለት በቤታቸውም በቤተ መቅደስም እየተገኙ የእግዚአብሔርን ወንጌል ወደፊት እንዲሄድ ያደርጉ እንደነበርና ሰይጣን ይህንን በምንም አይነት መቋቋም እንዳልቻለ ነው የምንመለከተውና ወደ ምዕራፍ ሰባት ላይ ስንሄድ የስጢፋኖስን መሞት እንመለከታለን እና የስጢፋኖስ መወገርና መሞት በደቀ መዛሙርቶች ላይ ታላቅ ድንጋጤ ያመጣ ነው እና ታላቅ ስደት ነው የሆነው። መጽሐፍ ቅዱሳችንን ሄደን በምናነብበት ጊዜ ታላቅ ስደት ሆነባቸው ይላል እና ተበተኑ። ከኢየሩሳሌም ወጥተው በተለያየ ስፍራ እንደተበተኑ መጽሐፍ ቅዱስ ይናገራል። በምዕራፍ ስምንት ላይ በዚያን ቀንም በኢየሩሳሌም ባለች ቤተ ክርስቲያን ላይ ታላቅ ስደት ሆነ፣ ሁሉም ከሐዋርያት በቀር ወደ ይሁዳ፣ ወደ ሰማሪያ አገሮች ተበተኑ ነው የሚለው በጸሎትም እየተጉ የሚተጉ ሰዎች እስጢፋኖስን ቀበሩ፣ ታላቅም ለቅሶ አለቀሱ እያለ ይቀጥላል እና የተበተኑትም ይላል ቁጥር አራት ላይ የተበተኑትም ቃሉን እየሰበኩ ዞሩ ነው የሚለው እና ፊልፖስ ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከ። ሕዝቡም የፊልፖስን ቃል በሰሙ ጊዜ ያደረጉት ያደረግ የነበረውን ምልክት ባዩ ጊዜ የተናገረውንም በአንድ ልብ አደመጡ ይላል እና በጣም በከፍተኛ ሁኔታ የእግዚአብሔር ስራ እንደውም እየተገለጸ መጣ። ስደቱ ምንድን ነው ያ ያመጣባቸው? በአንድ በአንድ ቦታ ተወስነው የነበሩትን በዛች በኢየሩሳሌም አካባቢ ብቻ ተወስነው የነበሩትን ደቀ መዛሙርቶች ከኢየሩሳሌም ክልል ውጪ እንዲወጡ አደረጋቸው። እንዲወጡ አድርጓቸው በሰማሪያና በተለያየ ስፍራ ሁሉ እየዞሩ ወንጌልን ለመስበክ እንደ ሞከሩ እንመለከታለን። ይሄ የሚያሳየው ጌታችን ኢየሱስ ክርስቶስ የተናገረው ትንቢት ወይም ደግሞ ተስፋ እንደተፈጸመ ነው። በሐዋርያ ሥራ ምዕራፍ አንድ ቁጥር ስምንት ላይ መንፈስ ቅዱስን በተቀበላችሁ ጊዜ ምስክሮቼ ትሆናላችሁ ነው ያላቸው እና ከኢየሩሳሌም ጀምሮ በሰማሪያ፣ ከዛ እስከ ምድር ዳርቻ ነው ያለውና ስለዚህ ልክ ይሄ ትንቢት መፈጸም ጀመረ ማለት ነው እና ከኢየሩሳሌም አልወጡም ነበር በዛ በተደላደለና በተመቸ ስፍራ ነበሩ የነበሩት አስወጣቸው። ስደት ከዛ ወደ ሰማሪያ እና እስከ ምድር ዳርቻ ድረስ ወንጌል እንዴት እየገሰገሰ እንዲሄደ በስደት ምክንያት በስደት ውስጥ ሆኖ ታማኝነት ታማኝነታቸው እየበዛ እንደመጣ እንመለከታለን እና ይሄ በጣም የሚያስገርም የደቀ መዛሙርቶች እንቅስቃሴ ነው። ስደት ውስጥም ሆነው ደግሞ ታማኝነታቸው እየጠነከረ እንደመጣ ያሳየናል ማለት ነው። አሜን። እግዚአብሔር ይባርክ። ፓስተር፣ በጣም ትልቅ ሀሳቦችን ያነሳው ደግሞ ትልቁ የዚህ ታላቁም ተጋድሎ ውጤት ምንድን ነው? ሰይጣን የእግዚአብሔርን ምስል ከሰው ማራቅ ሲሆን ክርስቶስ ደግሞ የእግዚአብሔርን ምስል መልሶ በኃጢአት ምክንያት ጠፍቶ የነበረውን የእግዚአብሔር ፍቅር፣ የእግዚአብሔር ማንነትን በሰዎች ላይ መመለስ ነበር። ለዛም ደግሞ ክርስቶስ እንደዚህ ይላል በዮሐንስ 10:10 ላይ ሌባው ሊሰርቅ ሊገድልና ሊያጠፋ ብቻ ይመጣል፣ እኔ ግን ሕይወት እንዲኖራቸውና እንዲትረፈርፍላቸው መጥቻለሁ። ምን እንዲኖረን ነው እግዚአብሔር የሚፈልገው ወይም ክርስቶስ? ጤነኛ አካል፣ ንቁ አእምሮ፣ የተረጋጋ ስሜትና ጤናማ መንፈሳዊ ህይወት እንዲኖረን ይናፍቃል። ታዲያ ወደ ዶክተር ልምጣ። ዶክተር፣ እንግዲህ እነዚህን እርስ በእርሳቸው የነበራቸው ፍቅር እርስ በርሳቸው ለሌሎች ያላቸው መተሳሰብ፣ እንዲሁም በጣም ደስ የሚለው ፓስተር እዛ ጋር ስታነሳ ቅድም እንትን ያለ እርስ በእርሳቸው ቤት እንጀራን በመቁረስ በጋራ በመጸለይ የሚል ሀሳብ አለ። ዛሬ እስቲ ምን ያህል በቤተ ክርስቲያናችን ውስጥ እንዳለ አላቅም እኔ ዶክተር፣ ግን እንደው ይህን ሀሳብ ስናነሳ በጥቂቱ በዛች በክርስቶስ ከሄደ በኋላ በነበረችው በ160 እስከ 265 ዓመተ ምህረት በነበረው ጊዜ እንኳን የተከሰቱ ትልልቅ ወረርሽኞች ነበሩ። በዛን ጊዜ የነበረው የክርስቲያኖች ህብረትና አንድነት ለብዙዎች ምሳሌ ሆኖ ነበር። ይህንን እንደውም የዚህ መጽሐፋችን ማጥያም ይለዋል። የፍቅር ውርስ ይለዋል። ያ ውርስ እንደው ለእኛም ደርሷል ብለን መናገር እንችላለን። እንግዲህ ድረስልን ማለት ነው ያለብን። አይ ቲንክ የመጀመሪያው ነገር ብዬ አስባለሁ። ግን ያቺን ቤተ ክርስቲያን እንደዚህ ሀያል እንድትሆን ያደረጋት ኢንፋክት፣ በታላቁ ተጋድሎ ውስጥ ራሱ ድልን እንድትቀዳጅ ያደረጋት ነገር ይሄ የክርስቶስ ፍቅር በአማኞቿ ላይ መታየቱ ነበር። እና በጊዜው የነበሩት ጸሐፊዎች የሚመሰክሩት ይህ ነበር። አንድ ጸሐፊ ስሙን ዘነጋው ሲናገር ምናለ አማኝ አይደለ ማለት ክርስቲያን የሆነ አይደለም። በጊዜው የነበረ የግሪካዊ ታሪክ ጸሐፊ ነው። እና እነዚህ ክርስቲያኖች አለ እጅግ የሚያስጠሉ ናቸው አለ። እንግዲህ አማርኛው ትንሽ ከዚህ የተሻለ ቃል ስለሌለው ነው ማለት የተናቁም ናቸው። አንድ በመስቀል ላይ የተሰቀለን ሰው አምላካችን ብለው ያመልካሉ። እና እንግዲህ በዛን ጊዜ ለነበረ ሮማዊ በመስቀል መሰቀል ማለት እንግዲህ የተረገመ ነው። አዎ የሌቦች ሁሉ ሌባ ማለት ነው። በቃ የመጨረሻ እና እሱን እንደዚህ ከፍ ከፍ ማድረጋቸው በጊዜው የማይገባ ነገር ነው እና ይህን ማድረጋቸው በጣም ያሳዝናል። ግን አለ የማንክደው ነገር ግን ይዋደዳሉ። መዋደዳቸው በጊዜው የሚገርም ነገር ነው። በቃ ታይቶ የማይታወቅ በጊዜው የነበረውን ሁኔታ እጅግ በጣም የለዋወጠ ነገር ነበር እና እግዚአብሔር መንፈስ በእነርሱ ላይ ነበረ፣ ኢቨን የነበሩበትን ስፍራ ሁሉ አናወጠው ይለናል የሐዋርያት ሥራ መጽሐፍ። ቃሉን አብዝተው በብዛት በየቦታው ይናገሩ ነበረ፣ እርስ በርሳቸው በጣም ይዋደዱ ነበር፣ ያላቸውን ሁሉ በአንድ ላይ አምጥተው ለሁሉም እስኪያካፍሉ ድረስ ማለት ነው። እና በዚህ ምክንያት ነው ጌታም ዕለት ዕለት የሚድኑትን በእነርሱ ላይ ይጨምር ነበር በማለት ሲናገር የምናየው ክርስቶስ ኢየሱስም የነገረን ይህ ነው ለእኛ አይደል እርስ በርሳችሁ ብትዋደዱ ደቀ መዛሙርቴ መሆናችሁ በዚህ ይታወቃል አለ፣ በዮሐንስ ወንጌል ምዕራፍ 13 ቁጥር 35። የታወቀው በዚህ ነው። ልዩ ያደረጋቸው ነገር ይህ ነበረ። ድል እንዲነሱ ብዙዎችን እንዲማርኩ ያደረጋቸው ሚስጥር እርስ በርሳቸው መዋደዳቸው ነበር እና እነዚህ ቅድም የጠቀስካቸው ወረርሽኞች ላይ እጅግ የሚያስገርም ነገር ነው የተፈጠረው። በብዛት ለመርዳት የሚሮጡት ክርስቲያኖች ነበሩ። እጅግ አስከፊ ከመሆናቸው የተነሳ እነዚህ ወረርሽኞች አንድን መንደር ሰውን እስካይቀረው ድረስ በሙሉ ሙሉ በሙሉ የሚያጠቁበት ጊዜ ነበር እና በዚህ ውስጥ ኢቭን የራሳቸውን ሕይወት ሁሉ ሰጥተው ብዙዎቹ ሞተዋል ይላል ታሪክ። ሌሎችን ለማገዝ፣ ለመርዳት፣ ለመንከባከብ በሚያደርጉት የነበረ ጥረት። ነገር ግን ለሌሎች ፍቅር ስለነበራቸው ይወዱ ስለነበረ ይህንን ነገር ለማድረግ እንደቻሉ በዚህ ውስጥ እናያለን እና የመብዛታቸው ምስጢር ዋነኛው ነገር ይህ ነበረ፣ እርስ በርሳቸው መዋደዳቸው ነበርና ዛሬም ቢሆን ለአንድ ቤተ ክርስቲያን ማደግ ትልቁ መሰረታዊ የሆነ ነገር ይህ ነው። ያ የክርስቶስ ፍቅር ይሄ ጳውሎስ ከመታወቅም በላይ የሆነው ፍቅር ብሎ የገለጸው ነገር በአማኞች ዘንድ ወይም በቤተ ክርስቲያን ውስጥ ዘንድ ቢገኝ፣ በቃ የክርስቶስ ደቀ መዝሙር መሆናችን የሚታወቀው በዚህ የተነሳ ነው። ኢንፋክት ታላቁ ተጋድሎንም ማሸነፍ የቻለው ክርስቶስ እኮ በፍቅር አይደለም፣ ፍቅሩን ለዓለም በመግለጹ በመስቀል ላይ ለዓለም በመግለጹ ነው። አሁን ተብሎ ራእይ አስራ ሁለት ላይ የአምላካችን ማዳን ሆኗል ተብሎ እንዲሰበክ ያደረገው ያ በመስቀል ላይ የተገለጸው የክርስቶስ ፍቅር ነው እና እኛም ደግሞ በዚህ ውስጥ ብዙዎችን ለመማረክ የጠላትን ምርኮ ለመበዝበዝ፣ ለመዝረፍ መንገድ የሚሆንን ነገር ይህ ፍቅር ነው። ምክንያቱም እንደዚህ ያለ ፍቅር የለም በሌሎች ቦታዎች ላይ የሚገኝ አይደለም። ራስን አስበልጦ የሚገኝ ፍቅርና እውነት ቅድም እንዳልኩት ይህ ፍቅር በእኛ እንዲበዛልን የኔ ምኞት ነው። አሜን። እግዚአብሔር ይባርክ። ዶክተር እንደ ፓስተር ቴዲ በአንድ ደቂቃ የዛሬውን ታላቁ ተጋር ለውን በዛ ውስጥ ደግሞ የእግዚአብሔር ጥበቃን ከዚህ ትምህርት ምን ይዘንድ። በጣም የሚደንቅና የሚገርመው ነገር ምንድን ነው? ሁል ጊዜ ሰይጣን ለክፉ የሚያመጣቸው ነገሮች ለምሳሌ ስደት ያመጣል፣ ወረረሽኝ ያመጣል እና ሌሎችም የምድር በምድር ላይ ይሄ ጦርነት ምናምን በሚሆንበት ጊዜ እነዚህ ነገሮች ሁሉ ያመጣል። እነዚህን ሁሉ ተሞክሮዎች ነው ያለፉት ክርስቲያኖቹ በሐዋርያ ዘመን የነበሩት። እንደውም እሱ ለክፎ ያመጣው ነገር ለበጎ ለፍቅር መገለጫ ለአንድነት እና ለመተሳሰሪያ እየሆናቸው እንደመጣ እንመለከታለን። እና ሁል ጊዜ ሰይጣን ለክፉ የሚያመጣቸው ነገሮች በዘመናት ሁሉ እግዚአብሔር ደግሞ ለበጎ እንዴት እንደሚለውጣቸው ተመልክተናል። እንደው በብሉይ ኪዳን እንኳን ታሪክ ብንመለከት ሲድራቅ ሚሳቅ አብደናጎን እሳቱ ውስጥ በከተታቸው ጊዜ እሳቱ አላቃጠላቸውም። ወጡ ከወጡ በኋላ እንደውም ያልነበረ ሌላ እድል ተከፈተ። በመቶ ሀያ አገራት አካባቢ የእግዚአብሔር ማንነት ተገለጠ። የበለጠ የበለጠ አዋጅ ታወጀ እና ሁላችሁም የእነዚህ ዳቅሚሳቅ አብድራጎን አምላክ አምልኩ እስከተባለ ድረስ አዋጅ እንደተነገረ ያለ ሁል ጊዜ ለክፉ የሚመጡት ነገሮች ሰይጣን የሚያመጣቸው ስደትና መከራዎች ለክርስቲያኑ ሌላ እድል የሚከፍቱ መሆናቸውን ከደቀ መዛሙርቶች እንመለከታለን። ሌላው ትልቁ ነገር የክርስትና ቁልፍ አገልግሎት ነው አገልግሎት ነው እና ክርስቶስ ያደረገውን ነገር ነው ያደረጉት ደቀ መዛሙርቶች። እሱ በሰማርያና በሌላ አካባቢ እየዞረ በሽተኞችን ይፈውስ ነበረ፣ ምስኪኖችን ያጽናናና ይደግፍ ነበረ፣ ያዝንላቸው ነበረ ይላል እና ሐዋርያትም ልክ ያንኑ ነው ያደረጉት። በገላትያ፣ በሰማሪያ በተለያዩ ስፍራ እየዞሩ ፈውስን ይሰጡ ነበረ። ምንም የላቸውም ጳውሎስ፣ ዮሐንስና ጴጥሮስ አንድ ጊዜ ወደ ቤተ መቅደስ በሚገቡበት ጊዜ አንድ ሽባ ሰው በቃ እንዲረዱት፣ ዓይኑን ፍጥጥ አድርጎ በቃ ወደ እነሱ ሲመለከት ወርቅና ብር የለንም ነው ያሉት። ነገር ግን ያለንን አንድ ነገር እንሰጣለን፣ በጌታ በኢየሱስ ክርስቶስ ተነስተ ተመላለስ። ስለዚህ ያንን ፍቅር ነው የሰጡት። የክርስቶስ ፍቅር ለሌሎች በሰጠን ቁጥር ከፍተኛ የሆነ የእግዚአብሔር ኃይል ይገለጻል። በመጨረሻ የክርስትና ሃይማኖት መለኪያና ትክክል እውነተኛ የክርስትና መሰረት ፍቅር ነው እና በዚህ ዘመንም ያለን የመጨረሻው ዘመን ክርስቲያኖች የጎደለን ነገር ቢኖር ፍቅር ነው። የደቀ መዛሙርቶች ፍቅር አሁን በተደጋጋሚ በሐዋርያ ሥራ ላይ ሲገለጽ ሳለ አንድ ልብም አንድም ነፍስ ነበራቸው ነው የሚለው አንድ ልብ አንድ ነፍስ፣ በቃ ያላቸውን ሁሉ አንድ ላይ አድርገው፣ በቃ በልዩ ሁኔታ በፍቅር አንድነት የተሳሰሩ ነበሩና ይሄ የፍቅር አንድነት ስለነበረ ነው የመንፈስ ቅዱስ ኃይል በእነሱ የተገለጸው። ዛሬ ያለችው ቤተ ክርስቲያን መንፈስ ቅዱስ ኃይል እንዲገለጽባት ከፈለገች ፍቅር ኖሮ በዮሐንስ ወንጌል ምዕራፍ 3 13 ቁጥር 35 ላይ እንደተጠቀሰው እውነተኞች የኢየሱስ ክርስቶስ ደቀ መዛሙርቶች መሆናችንን ዓለም ሁሉ እንዲያውቅ እርስ በርሳችን መዋደድ እንድንችል እግዚአብሔር ይርዳል። አሜን። እንግዲህ ውድ አድማጮቻችን ከእኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። በፕሮግራማችን እንደተባረካችሁ ተስፋ እናደርጋለን፣ እንደዚሁም ደግሞ እምነታችን ነው። በፕሮግራሙን በመምራት አብራችሁ የነበርኩኝ እኔ ራሄል አደም ሲሆን በሚቀጥለው ፕሮግራም እስክንገናኝ መልካም ጊዜ። እግዚአብሔር ይባርካችሁ።